በአማራ ክልል በሰሜን ወሎ ዞን የቡግና ወረዳ የሀገር ሽማግሌዎችና የሃይማኖት አባቶች ከመንግሥትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት በረሃብ ለተጎዱ ሰዎች የእርዳታ እህል እየገባ መሆኑን የአካባቢው ባለስልጣናትና የሃይማኖት አባቶች ለአሜሪካ ድምፅ ገልጸዋል። የሰሜን ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ዛሬ ለአሜሪካ ድምፅ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለዋል። ይህ በእንዲህ ያለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ ም በፌስቡክ ገጹ ላይ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ እጥረት ስለመኖሩ የወጡ ሪፖርቶች እየተከታተለ መሆኑን አመልክተዋል። የኢትዮጵያ ሕዝብን ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚን እጥረ ነገሮች ስርጭትን ያጠናከረ መሆናቸውንም የገለጸው ኤምባሲው ሁኔታውን መከታተላችንንና መገምገማችንን እንቀጥላለን በማለት ቀውሱ መወገዱን ለማረጋገጥ እንደሚሠራም ገልጿል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። አስቴር ምስጋናው የዚህን ጉዳይ ዝርዝር ታሰማናለች። በአማራ ክልል በሰሜን ወሎ ዞን በቡግና ወረዳ በተፈጥሮ አደጋ በአካባቢው ከፍተኛ የሆነ የምግብ እጥረት ቢከሰትም በመንግስትና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ በዘለቀው ግጭት ምክንያት ለተጎጂዎቹ እርዳታ ለማቅረብ አለመቻሉን የአሜሪካ ድምፅ ያነጋገራቸው የአካባቢው ባለስልጣናትና የሃይማኖት አባቶች ተናግረዋል። የሀገር ሽማግሌዎችና ሌሎች የህብረተሰብ ክፍሎች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት ሰሞኑን ህይወት አድን ግብዓቶች ወደ ወረዳው እንዲገቡ መፈቀዱን እነኝሁ የመረጃ ምንጮች ጠቅሰዋል። የሰሜን ወሎ ዞን አደጋ መከላከል እና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ አለሙ ይመር ዛሬ ለአሜሪካ ድምፅ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ከመንግስት ያገኘ የነበረው ድጋፍ ተቋርጦ እንደነበር ገልጸዋል። የአካባቢው ማህበረሰብ ባደረገው ጥረት ግን ከባለፈው ሰኞ ጀምሮ አልሚ ምግቦችና የእርዳታ እህሎች እየተሰራጩና እየተጓጓዙ ይገኛሉ ብለዋል ሚለውን አስራ ስድስት ሺ ስድስት መቶ ሰማንያ ሶስት ኩንታል ወረዳ አሁን እያጓጓዝን ያለንበት ሁኔታ ነው ያለው። ወደ ሰላሳ ስምንት ተሳቢዎችን አሁን ኦርደር አድርገናል። የፌዴራል አደጋ ስጋ በላከልን መሰረት ማለት ነው። በዚህ አስር ቀን ውስጥ እርዳታው እንዲደርስ የማድረግ ስራ ሰራለን። ማን አንድ ህብረተሰብ እንዳይሞትብን ለማድረግ እንሞክራለን። እዛ አካባቢ ላይ የገጠመን ችግር ሪሶርስ ለማፍ የጸጥታው ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍትኔት ተጠቃሚውን የለት እርዳታውን ቦታ ላይ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆነው አሁን የሚመጣውን ሪሶርስ እንደት አድርገን ለህብረተሰቡ አድሬስ ልናደርገው እንችላለን በምን አይነት መልኩስ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ይህ ሀላፊነቱን ይወስዳል። አሁን ሪሶርስ እየተጓጓዘ ነው። አሁን ባለው ሁኔታ የሚገቡ እርዳታዎች እና የሚገቡ አልሚ ምግቦች፣ መድኃኒቶች ኦልሬዲ ለህብረተሰቡ እየደረሰ ነው። አሁን ባለው ሁኔታ ማለት ነው። እነዚህ ነገሮች በዚህ መልኩ ቀጠሉ፣ ባንክም የመከፈት ሁኔታ ሊኖር ይችላል። በአካውንታቸው ለማህበረሰብ የሴፍቲ ገንዘብ እንዲገባላቸው የማድረጉን ስራ ልንሰራ እንችላለን የሚለውን ወደፊት እየተነጋገር ነው። አሁን ባለው ሁኔታ እኔ መፍትሄ ይመጣም በሁሉም ዳውንት ላይም ቡግና ላይም መፍትሄ እናገኛለን ብለን እናስባለን። ህብረተሰባችን እንዳይንገላታ ነው ዋናው አላማችን። የአይና ቡግና ከተማ ነዋሪ መሆናቸውን የገለጹልን ወይዘሮ ታለም ወዳጁ ዘንድሮ በአካባቢው የደረሰውን የምግብ እጥረት ሲያብራሩ ዘንድሮ ሀገራችን ድርቅ ነው፣ ምንም ነገር የለም። ሰውሁም አስቀድሞ ሸሽቶና አንድ ጀሪካን አርባ አርባ ብር ነው አሁን የምንገዛው አምሳ ብር

አቦዲቷን በሙሉ ጤና ጣቢያ ጠቅላላ የወባ አካባቢ ሆኗል። ትልቁም ትንሹም ህጻን አልቀረም ብሎ መንግስት ካልደረሰልና እርዳታ ካልመጣ ቡግና የራ ባለንጋ ተዘርፎ ያው እንግዲህ ባህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት የደረሰልና ነው የምንለው። አሁን በወረዳው ከተመረጡት አስራ ስምንት የሀገር ሽማግሌዎች፣ የሃይማኖት አባቶች እና ከሌሎች የህብረተሰብ ክፍሎች መካከል አንዱ እንደሆኑ የገለጹልን አባ ገብረ እግዚአብሔር ዝናቤ በምግብ እና በመድኃኒት እጥረት እየተሰቃየ ስላለው ህዝብ ለሁለቱ ተፋላሚ ኃይሎች በማስረዳት ግብዓቶቹ ወደ ወረዳው እንዲገቡ ስምምነት ላይ መደረሱን አረጋግጠዋል። አስገንዝበን ለእነሱ የያዝነው የህዝብ ጥያቄ የረሀብ ጥያቄና የበሽታ ጥያቄ ነው። ስለዚህ ይህንን አይታቸው ስደዱ ነው ያልናቸው በዚያ ልክተው አይተን ተስማምተን ወደ አስራ ስምንት የምንሆን የሃይማኖት አባቶችና ሀገር ሽማግሌዎች ተፈቀደልን ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተወያይተናል። ለሁለት ቀን ያክል ነው የተወያየ ነው። ጀዴናር ሻምበል ፈረደ የሚባሉትን እሳቸው ጋርም ተወያይተናል። ዞሮ ዞሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታ እና ብዙ ህጻናት እና ብዙ እናቶች ለረሃብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችም በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው አራት ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ ለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ አልሚ ምግቦችም የህጻናትና የእናቶች የነብሰጡሮች የሚሆኑ አልሚ ምግቦች እነሱንም ጭምር ነው እንግዲህ በሶስት አራት መኪና ተጽዕኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ። ምን መልስ አመጣችሁ ብትባሉ፣ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ህክምና እየሰጡ ነው ባለሙያዎች። ህዝቡም እየተገለገለ ነው። ባለው የጸጥታ ችግር ምክንያት በላሊበላ ከተማ ሆነው ከየጤና ጣቢያው መረጃ እየተከታተሉ እንደሆነ የገለጹልን የቡግና ወረዳ ጽሕፈት ቤት ኃላፊ አቶ ገብረ መስቀል አለሙ በበኩላቸው በወረዳው ከህዳር መጨረሻ እስከ ታህሳስ መጀመሪያ ድረስ ወደ ጤና ተቋማት ለህክምና ከመጡ እናቶች መካከል ከአስር ሺህ በላይ የሚሆኑት በተመጣጠነ ምግብ እጥረት መጎዳታቸው ተረጋግጧል ብለዋል። መረጃውን ለሚመለከታቸው አካላት በማጋራታቸው ዘርፍ ወሰኞ ጀምሮ 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተት እና 2485 ካርቶን የተለያዩ የህክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህፃናት እየተሰራጨ ይገኛል ብለዋል። በእኛ የጤና ባለሙያዎቻችን በሚደረግ ስክሪኒንግ ወይም የልየታ ስራ ሰባት ወደ ሰባት ሺህ የሚጠጉ ህጻናቶች በስራተ ምግብ ችግር ተጎድተዋል አግኝተናል በተመሳሳይ የእናቶችንም ጤና ከነፍሰ ጡርና ከአጥብ እናቶች ጋር ተያይዞ ያለውን የስርዓተ ምግብ ልኬታ ስንሰራ ወደ ሺ ሶስት ሺ የሚጠጉ እናቶች በስርዓተ ምግብ ተጎጂ መሆናቸውን መረጃዎቻችን ያመለክታሉ ማለት ነው። ባለው የምርት አቅርቦት ችግር ለከፋ ረሀብና ለምግብ እጥረት ተጋላጭ ሆነዋል ማለት ነው። አካባቢ እንግዲህ ከመንግስት ውጭ ባሉ የጸጥታ ኃይሎች ነው እንግዲህ ተይዞ ያለው። ያ ማለት በፋን ነው ማለት ነው። የሃይማኖት አባቶች የሀገር ሽማግሌዎችን ከአስራ ስድስቱም ቀበሌ አውጣተን ወደ ላሊበላ መተን ከጤና የተዘጋጀውን መረጃ ሪፖርት በማቅረብ ምስሎችንም ጭምር በማቅረብ ወረዳችን ላይ ያሉ ህጻናቶች እናቶች በዚህ አግባብ ተጎድተው ነው ያሉት። ስለዚህ የሚመጡ ግብዓቶች በታለመለት አላማ ለህጻናት እንዲውሉ የጋራ ኃላፊነት ወስዳችሁ ከጤና ባለሙያ ጋር ሆናችሁ ይህን ግባት ማሰራጨት ትችላላችሁ፣ አችሉም የሚል የውይይት መድረክ ነበረን። ላሊበላ አስመጥተን የመጨረሻው ምንድን ነው እንግዲህ የሃይማኖት አባቶች እኛ መስዋዕትነት ሆነን እነዚህን ህጻናቶች ማድረፍ የምንችልበት መንገድ ስላለ ግባቱን አስገቡልን ብለው እራሳቸውም ጭምር አብረው የሃይማኖት አባቶች ግብአቱን ወደ ወረዳው ያስገቡበት ወቅት ነበረ። እንግዲህ እስካሁን ባለው መረጃ እንግዲህ ለሕፃናቶቹ እየደረሰ ነው ያለው። እስካሁን በሌላ አይል ተዘረፈ የሚል ሪፖርት አልደረሰንም። በዋናነት ኃላፊነቱን የወሰዱት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው። የአምስት ልጆች እናት እና የአይና ቡግና ከተማ ነዋሪዋ ወይዘሮ ሀገር ገና ነው ለአንድና ለሶስት ዓመት ልጆቻቸው ከጤና ጣቢያ ዛሬ የአልሚ ምግብ እንደተሰጣቸው ለአሜሪካ ድምፅ ተናግረዋል። ህጻናት የተለያየ ምግብ አያገኝም። አዝናራ የለም። እንደ ወትሮ ምንም ነገር የለም። እንደዚያ ነው። ህጻናቱ ምን የተጋደጠበት በችግር ምክንያት ወኪላን ብሌክ ተባለ ሳምንቱ ሰቸ ብለውን መካስረው ሰደውኛል። ትናንት ወረፋ ነበር አልደረሰኝም። ለአሁን ደረሰ እየመጣ ነው። ያ ደግሞ ሳምንታዊን ሁለት ሌላዋ የዚሁ ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ ፀሐይ ሞገስ የተመጣጠነ ምግብ ችግር አለባቸው ለተባሉ ሁለቱ ልጆቻቸው አልሚ ምግብ እንደተሰጣቸው ገልጸዋል። ትናንት ሁኔታ አሁን ለምሳሌ ትናንት ከሰጠን ያው ሰላሳ ፍሬ ግን ያን አካባቢውን እያስተዳደሩ ነው ከተባሉት የፋኖ አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራ ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃ አላካተተም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም እና ሌሎች መንግስታዊ እና መንግስታዊ ያልሆኑ ድርጅቶች በተሳተፉበትና ጥቅምት አምስት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ይፋ በሆነው የሰብአዊ ምላሽ ስልጥናት ሰነድ ላይ እንደተገለጸው በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፉን የሰብአዊ ሕግ መርሆችን በተለይም የጄኔቫ ስምምነቶችን እንዲያከብሩ ገልጿል። በተለይ ማንኛውንም አይነት ሰብአዊ ድጋፎችን ያለምንም ገደብ ተደራሽ እንዲሆኑ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።